የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ¶¶ የአማራ ክልልን በመቆጣጠር የፌዴራል መንግስቱን ለመጣል በህቡ ተደራጅተዋል የተባሉ ግለሰቦች ዝርዝር ይፋ ተደረገ። ለሽብር ተልኮ በህቡ አደረጃጀት ውስጥ ተገኝተዋል ከተባሉት ታዋቂ ግለሰቦች መካከል አቶ ልደቱ አያሌው እና ከአገር ውጭ ያሉ የብዙሃን መገናኛ ባለሙያዎችም ተጠቅሰዋል። ይሄ መንግስት ኤኒቲንግ ሊያደርግ ይችላል የሚል እምነታል። ምንም የማያደርገውን ብዬ የማልገምተው ነገር የለም። ምክንያቱም የሚሰራውን የሚያውቅ መንግስት አይደለም። ስለዚህ ማንኛውንም ነገር ሊያደርግ ይችላል የሚል እምነት ስላለኝ በሌላ በኩል አልጠበኩትም ማለት አልችልም። አልደነቀኝም አድረጉ እንደዚህ። ምክንያቱም የሚሰራውን የማያቅ መንግስት መሆኑ ጠንቅቄ ያውቃለሁ። ይህም ደግሞ በተደጋጋሚ ስናገሩ የነበረው በዚህ መልኩ ነው የማየው። ጉዳዩን አስመልክቶ ለአሜሪካ ድምፅ የተናገሩት አቶ ልደቱ አያሌውን ነው የሰማችሁት። በእስር ላይ የሚገኙ ግለሰቦች ጠበቃና ሌሎች ተጠርጣሪዎችንም አነጋግረናል። ሙሉ ዘገባው የሰዓቱን የዓለም ዜና ተከትሎ በዕለቱ አቢይ ርዕስ ይቀርባል። ሰኞ፣ ሚያዝያ 23 2015 ዓ ም ጤና ይስጥልኝ። እንደምናመሻችሁ፣ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ኦድሬስ ሪገስ ነው። የሰዓቱን የዓለም ዜና የሚያሰማን ደግሞ እንግዲ ወልዴ ነው። ከተቀሩ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና ጤና፣ ክቡራትና ክቡራን እንደምናመሻችሁ። ከምሽቱ ዜና ጋር እንግዶ ወልዴ ነኝ። የኢትዮጵያ ሠራተኛ ማኅበራት ኮንፌዴሬሽን የዓለም ላባደሮችን ቀን ምክንያት በማድረግ በአዲስ አበባ ሊያደርግ ያቀደውና በመቶ ሺህ የሚቆጠሩ ሰዎች ሊሳተፉበት የነበረው ሰላማዊ ሰልፍ በከተማዋ የሰላምና ጸጥታ አስተዳደር ቢሮ መከልከሉን አስታወቀ። ገብረ ሚካኤል ገብረመድን ዝርዝር አለሁ። በዚህ ሰልፍ የሰራተኛውን የተለያዩ ጥያቄዎች ለመንግስት ለማቅረብ ታስቦ እንደነበር የኮንፌዴሬሽኑ ፕሬዚደንት አቶ ካሳሁን ፎሎ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ገልጿል። አንደኛው የስራ ግብር ይቀነስልን የሚል ጥያቄ ነው። ሌላው ውሎ አበል ነው። ውሎ አበል ላይ ሰራተኛው ፊልድ ሲወጣ አምስት መቶ ብር በላይ ከሆነ ታክስ ይቆረጥበታል። አልጋ ይችላል ወይ አምስት መቶ ብር እንኳን ምግብ ምናምን ቀርቶ ምግብ ስንት ነው? አሁን ፊልድ የወጡ ሰው የሚጠቀሙ ይህም ራሱ ከፍ በል ይታይ። ሌላው ዝቅተኛ የደሞዝ ወለል ነው። የዝቅተኛ የደሞዝ ወለል አንደኛ ከኑሮ ውድነት አንፃር በኢንዱስትሪ ፓርክ የምሰራ ሰራተኛ ብናይ መደበኛ ደሞዙ ከስምንት መቶ እስከ አንድ ሺህ ሁለት መቶ ነው። በዚህ እውነት ኢትዮጵያ ውስጥ አንድ ወር መቆየት ይቻላል ወይ? ማንም ሰው ሊመልሰው ይችላል። ሌላው የአሰሪና ሰራተኛ ጉዳይ አማካሪ ቦርድ መቋረጥ ነው። እሱ ስራውን ይቀጥል ነው። በዚህ ሰላማዊ ሰልፍ ከአሰሪና ሰራተኛ አገናኝ ኤጀንሲዎች ጋር በተያያዘ የወጣው ሀያ ሰማንያ በሚል የሚታወቀው መመሪያ በፍጥነት ተግባር ላይ ይዋል የሚል ጥያቄ ለማቅረብም አስበን ነበር ብለዋል ፕሬዝደንቱ። ማንኛውም ኤጀንሲ ለድርጅቶች ሰራተኞችን ሲያቀርብ ኤጀንሲው ከቀጣሪው ድርጅት ከሚያገኘው ገቢ ሀያ በመቶ ለራሱ ሰማንያ በመቶ ደግሞ ለሰራተኛው እንዲሰጥ መመሪያው ያስገድዳል። አሁን ግን በመመሪያው መሰረት እየተፈጸመ አለመሆኑን ገልጿል። በሰላማዊ ሰልፉ ላይ መንግስት ግጭቶችን በሰላም ለመፍታት እያደረገ ላለው ጥረትም ድጋፋችንን ለመግለጽ አቅደን ነበር ያሉት አቶ ካሳሁን ፎሎ፣ ሆኖም ሰልፉ በአዲስ አበባ የሰላምና የጸጥታ አስተዳደር ቢሮ መከልከሉን ተናግረዋል። ትላንት በ ሚዲያ የሰጣኸውን መግለጫ አይተናል። ሌላ ጥያቄ ነው ይዛችሁ የምትወጡት። መንግስት የስራ ግብር ይቀንስ እንደዚህ አድርግ እያላችሁ ነው። ይሄ ከመሄዴ ጋር የምገናኝ አይደለም። ስለዚህ ይሄን በአደባባይ ይዛችሁ በአደባባይ አታከብሩም፣ ይሄን ይዛችሁ የሚል ነው። ለእኔ በስልክ የተናገሩት ማለት ነው። በመስቀል አደባባይ ሊደረግ ታስቦ በነበረው ሰልፍ ላይ እስከ 100 ሺህ ሰራተኞች ይሳተፋሉ የሚል ግምት እንደነበር የጠቀሱት አቶ ካሳሁን የጸጥታውን ሁኔታ ለመጠበቅ አራት ሺህ አስተባባሪዎች ተዘጋጅተው እንደነበር አመልክቷል። በዚህ ጉዳይ ላይ የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮን አስተያየት ለማግኘት ያደረግነው ጥረት አልተሳካም። የአዲስ አበባ ፖሊስ በበኩሉ በዛሬው ዕለት በከተማዋ የላባደሮችን ቀን አስመልክቶ የሚደረግ ምንም አይነት የአደባባይ ሰልፍ እንደማይኖር በትናንትናው ዕለት አስታውቆ ነበር። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ይህ በእንዲህ እንዳለ በመላው ዓለም የሚገኙ የመብት ተሟጋቾችና ሠራተኞች ዓለም አቀፍ የሠራተኞች ቀን ሜይዴይ ዛሬ ሲያከብሩ የደሞዝ ጭማሪን የሥራ ሰዓት መቀነስንና የተሻሉ የሥራ ሁኔታዎች መፈጠርን የተመለከቱ ጥያቄዎችን አንስተዋል። በኢንዶኔዥያ በዓመታዊው የሜይዴይ ሰልፍ ላይ በመዲናዋ ጃካርታ ሐምሳ ሺህ ሠራተኞች እንደሚሳተፉ የሠራተኛ ማኅበራት አስታውቀዋል። ሠራተኞቹ እንደ አዲስ የወጣው የሥራ ፈጠራ ሕግ እንዲሻር ጠይቀዋል። የአገሪቱ ፕሬዝደንት ጆኮ ዊዶዶ አዲሱን ሕግ ያወጡት የውጪ መዋለ ንዋይ ወደ ኢንዶኔዥያ ለመሳብ በሚል ነው። የሕጉ ነቃፊዎች ግን ሠራተኞችንና አካባቢን የሚጎዳ ለባለ ሀብቶችም ያደላ ነው ሲሉ ይተቹታል። በፊሊፒንስ ዋና ከተማ ማኒላ ሠራተኞች ባካሄዱት ሰልፍ መንግሥት ዝቅተኛ የሥራ ክፍያ መጠንን እንዲያሳድግና የሥራ ዋስትና እንዲያስጠብቅ ጠይቀዋል። ዓለም አቀፍ የሰራተኞች ቀን ሜይደይ በሰልፍና በሰራተኞች መብት ላይ በሚያተኩሩ ሌሎች ክንውኖች በበርካታ ሀገራት ይከበራል። በሱዳን የተባበሩት መንግሥታት ድርጅት ተወካይ በአገሪቱ በመፋለም ላይ ያሉት ሁለት ወገኖች ውጊያውን አቁመው ወደ ሐቀኛ ውይይት እንዲገቡ በድጋሚ ጥሪ አድርገዋል። ውጊያው እየተጠናከረ በመምጣቱ ካርቱምን ለቀው ወደ ፖርት ሱዳን የሄዱት ቮልከር ፐርዝ የአገሪቱ ጦርና የፈጥኖ ድራሽ ኃይሉ ወኪሎች ለመጀመሪያ ጊዜ በሌላ አገር በአካል ተገናኝተው እንዲነጋገሩ ለማድረግ ጥረት በመደረግ ላይ ነው ብለዋል። በሱዳን የተመድ የሽግግር እገዛ ልኡክ መሪ የሆኑት ፐርዝ ሁለቱን ወገኖች በተደጋጋሚ በማነጋገር ላይ እንደሆኑ አስታውቀዋል። ወደ ግጭት ያመራውን ቅራኔ ለመፍታት ብቸኛው መፍትሔ ውይይት መሆኑን ፐርዝ ተናግረዋል። በደረሰባቸው ጥቃት፣ በአቅርቦትና በሠራተኛ ጥረት እንዲሁም በውሃና መብራት አለመኖር ብዙዎቹ ሆስፒታሎች ተዘግተዋል። ጥቂት የማይባሉ የረድኤት ድርጅቶች ስራቸውን በማቆም ሰራተኞቻቸውን ከሱዳን በማስወጣታቸው የሰብአዊ ተራድኦ ሁኔታዎች እየተዳከሙና እየተመናመኑ መሄዳቸውን ቀጥለዋል። አድማጮቹ፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጅቡቲ በሕገ ወጥ መንገድ ወደ ግዛት ገብተዋል ያለቻቸውን ሶስት ሺህ የሚደርሱ ስደተኞችን መያዟንና ወደ መጡባቸው አገራት መልሳ እንደምትልካቸው ትናንት እሁድ አስታውቃለች። የአገር ውስጥ ጉዳይ ሚኒስትሩ ሳይድ ሐሰን በብሔራዊ ቴሌቪዥን ቀርበው በሰጡት መግለጫ የአፍሪካ ቀንዶ አገር ከአካባቢው በሚመጡ ስደተኞች ተጥለቅልቃለች ብለዋል። ባለፈው የፈረንጆች ዓመት ብቻ 222000 ስደተኞች በሕገ ወጥ መንገድ መግባታቸውን ሚኒስትሩ አውስተዋል። አንድ ሚሊዮን የሚሆን ሕዝብ ያላት ጅቡቲ ግጭትንና ረሃብን ሽሽት ከቀጠናው ሀገራት ለሚሰደዱ ፍልሰተኞች መተላለፊያ ነች። ትናንት እሁድ የተያዙትና ሦስት ሺህ የሚደርሱት ስደተኞች በመኪና ተጭነው ወደ የመጡባቸው አገራት ተመልሰው እንደሚላኩ ሚኒስትሩ ገልጸው የህዝባቸውን ደህንነት ለመጠበቅ አሰሳው በመላዋ ጅቡቲ እንደሚቀጥልም አስታውቀዋል በኬንያ ኢየሱስን እንድታገኙ ተራቡ ተብሎ በቤተ ክርስቲያን መሪያቸው ከተነገራቸው በኋላ ከምግብ ታቅበውና ራሳቸው ለረሃብ ዳርገው የሞቱ ከመቶ በላይ ሰዎችን አስክሬን ባለሙያዎች በመመርመር ላይ ናቸው ባለፉት ሁለት ሳምንታት ሻካሆላ በተባለው ደን ውስጥ ከመቶ በላይ አስክሬኖች የጅምላ መቃብር ተገኝተዋል ጥቂት ሰዎች ከነ ህይወታቸው ቢገኙም ወደ ሆስፒታል በመወሰድ ላይ ሳሉ ሕይወታቸው አልፏል። እስካሁን ከተገኙት አስክሬኖች ውስጥ የሚበዙት ሕፃናት መሆናቸው ታውቋል። የቀድሞ የታክሲ ሹፌር የነበረው የቤተ ክርስቲያኑ መሪ ፖል ማከንዚ ኢንቴንጌ በፖሊስ ቁጥጥር ስር የዋለ ሲሆን ከተያዘበት ጊዜ አንስቶ ምግብና ውሃ ለመቅመስ ፈቃደኛ አልሆነም። የሟቾቹን ዘመዶች ለመለየት የዘረመል ምርመራ በመደረግ ላይ መሆኑ ታውቋል። በአካባቢው ወደ ሦስት መቶ የሚሆኑ ሰዎች ደብዛቸው እንደ ጠፋ ሲነገር መቆየቱን የሮይተርስ ዘገባ አመልክቷል። የእስራኤል ሰራዊት በዌስት ባንክ በምትገኘው የአሪኮ ከተማ ዳርቻ ዛሬ ማለዳ ባደረሰው ጥቃት አንድ ፍልስጤማዊ ወጣት መገደሉን በዚህም ሳቢያ በአንድ የስደተኞች መጠለያ ግጭት መከሰቱን የፍልስጤም የጤና ጥበቃ ባለሥልጣናት አስታውቀዋል። ጅብሪል ከማል የተባለው የ17 ዓመት ወጣት ጭንቅላቱን በጥይት ተመትቶ መሞቱን የፍልስጤም የጤና ጥበቃ ሚኒስቴር አስታውቋል። በደርዘን የሚቆጠሩ ፊልስጤማውያን የወጣቱን አስክሬን በመያዝ በያሪኮ ከተማ ሰልፍ አድርገዋል ሌሎች ስድስት ሰዎች መቁሰላቸው ሲነገር ሦስቱ ለሕይወት አስጊ ሁኔታ ውስጥ መሆናቸውም ታውቋል የእስራኤል ሠራዊቱ በበኩሉ ባወጣው መግለጫ አቃባት ጃብር በተባለው የስደተኞች መጠለያ በአባላቱ ላይ ተኩስ እንደ ተከፈተና አባላቱም በአጸፋው እንደ ተኮሱ አስታውቋል በያሪኮ በተደረገው አሰሳ 17 ሰዎች መያያዛቸውንና መሣሪያዎችም መወረሳቸውን ሰራዊቱ ጨምሮ አስታውቋል የያሪኮ ገዢ የሆኑት ጂሃድ አልሐሳል የእስራኤል መንግሥት ተጠያቂ መሆን አለበት ብለዋል። ካለፈው ጥሩ ወረዲህ ብቻ ከ90 በላይ ፍልስጤማውያንና 19 የእስራኤል ወታደሮችና የውጭ አገር ዜጎች መገደላቸው ታውቋል። በመጨረሻም አድማጮች በደቡብ አፍሪካ በአህጉሪቱ የመጀመሪያ ነው የተባለለትን ሰዎችን የማቀፍ አገልግሎት የሚሰጡ የንግድ ቤቶች በመስፋፋት ላይ ይገኛሉ። አገሪቱን በከባድ የመታው የኮቪድ-19 ወረርሽኝና አገሪቱ ውስጥ ባለው የኢኮኖሚ ችግር ምክንያት ሰዎች የብቸኝነት ስሜት እያጠቃቸው በመሆኑ የመታቀፍ አገልግሎቱ መስፋፋቱን ባለሙያዎች ይናገራሉ። የቪኦኤው ዛሂር ቃሲም ከጆሃንስበርግ እንደዘገበው አንዳንዶች ጉዳዩ ግራ ቢያጋባቸውም የመታቀፍ አገልግሎቱ ግን ታዋቂነትን እያገኘ እና እየተስፋፋ ነው። ፕሮ ከድሊንግ የተባለ የማዕቀፍ አገልግሎት ኩባንያ ባለቤት ለቪኦኤ እንዳሉት ሥራው ገንዘብ ለማግኘት የሚፈጸም ቢሆንም ዋናው ጉዳይ ግን ኦቡንቱ ወይም ወንድማማችነትን የሚያበረታታውንና ለሌሎች የሰብዓዊነትን ማሳየትን የሚያበረታታውን አፍሪካዊ እሴት ማጎልበት ነው ብለዋል። በአሜሪካ ሙያዊ የመታቀፍ ሕክምና አገልግሎት መስጠት የተለመደ ነው። እንዲህ ዓይነቱ ሕክምና የኦቡንቱን እሴት ያበለጽጋል ሲሉ የሥነ ልቦና ባለሙያዋ የሆኑት አኔሌ ሲሲዋና ለቪኦኤ ተናግረዋል። አድማጮች ለምሽቱ ያዝነው ዜና በዚህ ተጠቃልሏል። ከቀሪ ዝሽቶቻችን ጋር አብራችሁን ቆዩ። መልካም ምሽት። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ሚያዝያ 23 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ፣ የቀጥታ ምስልና ድምፅ አቀናባሪው ደግሞ ባባት ነው የዌብና ማኅበራዊ ጉዳዮች አቀናባሪያችን አበባየው ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። ወደ ቀዳሚው የዕለቱ አብይ ርእስም ሆነ ሌሎች ዘገባዎች ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ ንበል። ኩላሊት እንግዲህ ከስራዎቹ መካከል ሰውነታችን ውስጥ ያላስፈላጊ የሆነ ኬሚካሎች የሚወገዱበት አንዱ የኩላሊት ስራ ነው። በዛ ሂደት ላይ የተለያዩ ኬሚካሎች ከሰውነት ይወጣሉ። ከእንደዛ ኬሚካሎች አብዛኛው ካልሸም የሚባል ኬሚካል አለ፣ ኦግዛሌት የሚባል ኬሚካል አለ እና ፎስፌት የሚባሉ የተለያዩ ኬሚካሎች አሉ። በዋናነት ጠጠሮቹ የሚይዙት ኬሚካል ብዙ ሰው ያለው አይነት ጠጠር ማለት ካልሸም ፎስፌት ወይም ደግሞ ካልሸም ኦግዛሌት የሚባለው እነዚህ ኬሚካሎች ናቸው። ጠጠር ጉዳዩ በልማድ የኩላሊት ጠጠር በመባል የሚታወቀው የህመም አይነት የሰማችኋቸው ደግሞ የኩላሊት ቀዶ ሕክምና ባለሙያና በአዲስ አበባ ዩኒቨርሲቲው በአዲስ አበባው የቅዱስ ጳውሎስ ሚሊኒየም የሕክምና ኮሌጅ ረዳ ፕሮፌሰሩ ዶክተር ሰይድ መሐመድ ናቸው። ሁለቱ የፕሮግራሙ ተከታታዮች ባደረሱን ጥያቄዎች መነሻነት ባደረግነው ቃለ ምልልስ ከሰጡን የተወሰደውን የሰማችሁት። በሁለተኛው አጋማሽ ተመልሶ ይመጣሉ። ጠብቋቸው። አሁን ወደ ቀዳሚው ዘገባ በኢትዮጵያ ጉዳይ ቀደም ብዬ በመግቢያው የጠቆምኳቸው ወይም በመግቢያው ያስተዋወቅኳቸው ዘገባዎች በአብይ ርዕስና በተከታዩ ዘገባ ይቀርባሉ። ተከታትለው፣ ከዚያ በፊት ግን አሁን በቀጥታ እንደተጠናከሩ እንመለሳለን። አሁን ወደ ሱዳን ጉዳይ ነው የሚወስደን ቀዳሚው። በሱዳን የሚገኙ ኢትዮጵያውያን ስደተኞች የኢትዮጵያ መንግስት ይድረስልን ሲሉ ተማጸኑ። የሰሜን ኢትዮጵያው ጦርነት ከሁለት ዓመታት በፊት ሲቀሰቀስ ከትግራይ ወደ ሱዳን የተሰደዱት ኢትዮጵያውያን በሱዳን በተፋፋመው ግጭት ሳቢያ ችግር ላይ በመውደቃችን መንግስት ወደ አገራችን ይመልሰን ሲሉ ነው ጥያቄያቸውን ያሰሙት። በምስራቅ ሱዳን ኡምራኩባ መጠለያ ጣቢያ የሚገኙ ስደተኞች ለአሜሪካ ድምፅ በስልክ እንደገለጹት የሱዳን ግጭት ከተጀመረ በኋላ ሁሉም ግልጋሎቶች ተቋርጠውባቸዋል። የስደተኞቹ ማህበራዊ ጉዳይ አስተባባሪ መምህር አሉላ ወልደ ጊዮርጊስ የሱዳን ግጭት መጀመሩን ተከትሎ በመጠለያ ጣቢያው አገልግሎት ሲሰጡ የነበሩ የሰብአዊ ድርጅቶች ለቀው መውጣታቸውን አመልክተዋል። በዚህም ሳቢያ ቀድሞም ችግር የነበረበት የአገልግሎት አቅርቦት በሙሉ መቋረጡንና የጸጥታ ችግሩን በመባባስ ላይ መሆኑን ነው ያመለከቱት። መምህር አሉላን ጨምሮ ለአሜሪካ ድምፅ አስተያየት የሰጡ ስደተኞች የኢትዮጵያ መንግስት በአስቸኳይ እንዲደርስላቸው ነው የተማጸኑት። ገብረ ሚካኤል ገብረ መድን ተከታትሎታል። ወይዘሮ አብርሁ ንጉሰ በምስራቅ ሱዳን ዑምራ ኩባ በሚባል የስደተኞች መጠለያ ጣቢያ ከሚኖሩት ስደተኞች አንዷ ናቸው። የሰሜን ኢትዮጵያው ጦርነት ከሁለት ዓመት በፊት ሲጀመር ከሑመራ ወደ ሱዳን መሰደዳቸውን ይናገራሉ። መድረሻ ባጣን ጊዜ መጠጊያችን በሆነችው ሱዳን ውስጥ አሁን ግጭት በመቀስቀሱ ተመልሰን ችግር ላይ ወድቀናል ይላሉ። እኛ ከትግራይ ተፈናቅለን የመጣን ችግር ላይ ያለን ወደን አይደለም ኩናት ጠልተን ነው ወደዚህ ተሰድደን የመጣን ኩናት ነው ያባረረን ከሀገራችን። እዚህ የተጠጋንበት ቦታ ደግሞ እንደገና ኩናት ስላጋጠመ ህዝቡ ተቸግሮ፣ የምንበላው የምንጠጣው አጥተን የህክምና አገልግሎት ተቋርጠዋል። ችግር ላይ ወድቀናል። እርዳታ የሚሰጠን የለን። ችግር ያለውም ወደ ሞት ተዳርጎ ነው እስከ ሞት ድረስ ደርሰን ያለን በጭንቀት እንኳን የነበረን የእምሮ ጭንቀት ነበረን። በፊትን የእምሮ የነርቭ የተለያየ በሽታ ያለው ሰው የከፋ ሁኔታ ወድቀን ያለ። በዚሁ የመጠለያ ጣቢያ የማህበራዊ ጉዳዮች አስተባባሪ የሆኑት መምህር አሉላ ወልደ ጊዮርጊስ በኡምራ ኩባ መጠለያ ጣቢያ ከ17 ሺህ በላይ ስደተኞች መኖራቸውን ጠቅሰው በሱዳን የግጭቱን መቀስቀስ ተከትለው አስራ አምስት የእርዳታ ድርጅቶች መጠለያ ጣቢያውን ለቀው በመውጣታቸው ስደተኞች ለችግር መጋለጣቸውን አመልክቷል። ከዚህ በፊት ደና ነበር። ምክንያቱ እዛ እዚህ የነበሩ ኦርጋናይዜሽን እዚህ የነበሩ በጣም ብዙ ስራ እየሰሩ ነበር። አሁን ግን ችግሩ ከጋጠመ ሁለት ሳምንት ሞልቶናል። በውሃ በምግብ በጸጥታም ራሱ አሁን በቀን አንድ ቧንቧ ግማሽ ሰዓት ነው የምትከፈተው። ከዛ በኋላ ትዘጋለች። ሰው ሳይደርሰው ትዘጋለች። እዛ አካባቢም ደግሞ የተፈጥሮ ውሃ የለም። ሌላው አስተያየት ሰጪ አቶ ገብረ አብ ተከስተ በመጠለያ ጣቢያው የነበሩት አገልግሎቶች በመቋረጣቸውና የደህንነት ስጋቱም እያየለ በመምጣቱ የኢትዮጵያ መንግስት እንዲደርስላቸው ተማጽነዋል። የፌዴራል መንግስትና የጊዜያዊ መስተዳደር የክልል ትግራይ ተሰማምቶ በዩኤን ቢኒሻር ሆኖ ተስማምቶ ወደ ቦታው እንዲመለሰው ህዝቡ ወደ ነበረበት ወደ ሀገሩ እንዲመለስ እዚህ እንዲሰራለት ነው የሚና አስተሳሰብ። ወይዘሮ አብርሁ ንጉሰም ሁኔታው እየተባባሰ በመምጣቱና የክረምት ወቅትን በመቃረቡ መንግስት ችግራችንን ተመልክቶ እንዲረዳን ጥሪ እናቀርባለን ብለዋል። የፌዴራል መንግስት ወደ ሀገራችን እንዲመልሰን በኛ ሁሉ ትኩረት እንዲያደርግ ነው። ጥሪያችን እናንተ እንድታስተላልፉልን የምንፈልገው ይሄ ነው። በጣም ችግር ላይ ወድቀን እንዳለን ህዝቡ ማየት እንዳለበት፣ ፌዴራል መንግስትም የትግራይ መንግስትን ተባብሮ ወደ ሀገራችን ሰላም ሆኖ በሰላም መንገድ እንጂ ለእኛ እንዲተባበረን እንዲያድነን ነው። ሙጥሬን የምንነግራችሁ ይሄ፣ ክረምት እየደረሰ ነው፣ የባሰ ሽግሩ እየተባባሰ ነው የሚሄደው። መጥለያ የለንም፣ የምንበላው የለ፣ መጥለያ የለን፣ ሜዳ ላይ ነው ወድቀን ያለን። ቶሎ እንዲደርስልን መንግስታችን እንድታላስተላልፉልን እንድትተባበሩ ነው ጥሪያችን የምናቀርበው። በዚህ በአስቸጋሪ ጊዜ ዓለም አቀፉ ማህበረሰብም ሊያስበን ይገባል ያሉት ደግሞ መምህር አሉላ ናቸው። እነዛ ኦርጋናይዜሽኖች ያቋረጡ ተለጉሎ ስራቸው ቢጀምሩ የሚመለከተው አካል እነዚህ ኦርጋናይዜሽኖች እነዚህ ድርጅቶች በአጭር ጊዜ ተመልሶ ግልጋሎት እንዲጀምር ሉልን የምንፈልገው ማለት የኛ የኛ መንግስት የፌዴራል መንግስት ከትግራይ መንግስት ተነጋግሮ በአጭር ጊዜ በአጭር ጊዜ ስድህ በወበር ምናምን ሳይሆን በቃ እኛ የምንፈልገው በዚህ ሳምንት ቢሆነ በቃ ሌላ ይቅር እዛ ቦርዱ ውሃው ያለው ቦርዱ አካባቢ ያደርስን። በስደተኞቹ ጥያቄ ዙሪያ የውጭ ጉዳይ ሚኒስቴርን አስተያየት ለማግኘት ያደረግነው ጥረት አልተሳካም። ሆኖም የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም ባለፈው ሳምንት በሰጡት መግለጫ በሱዳን የሁለቱ ተፋላሚ ኃይሎች ውጊያ ከጀመሩበት ጊዜ አንስቶ በመቶዎች የሚቆጠሩ ኢትዮጵያውያንና የሌሎች ሀገራት ዜጎች ከሱዳን እንዲወጡ ኢትዮጵያ ድጋፍ ማድረጓን ተናግረዋል። ለዚሁ ጉዳይ የተቋቋመ የመንግሥት ግብረ ኃይል በድንበር አካባቢ ተሰማርቶ እየሰራ መሆኑንም ተናግረዋል። ይህ እንቅስቃሴ በሰሜን ኢትዮጵያው ጦርነት ምክንያት ከትግራይ ተሰደው በሱዳን መጠለያ ጣቢያዎች ያሉትን ዜጎች የሚያካትት ስለመሆኑ ግን የታወቀ ነገር የለም። በምስራቅ ሱዳን ባሉት የቱናይድባህ እና ኦምራኩባ መጠለያ ጣቢያዎች ከትግራይ የተሰደዱ ከ60 ሺህ በላይ ስደተኞች እንደሚኖሩ ይገመታል። ሱዳን እነዚህን ጨምሮ ከ1.1 ሚሊዮን በላይ ስደተኞችን እንዳስጠጋች የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር መረጃ ያሳያል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጭ ተመልካቾቻችን፣ ቀደም ብዬ ያስተዋወቅኩት የዕለቱ አብይ ርዕስ ደርሶናል። በቀጥታ ወደዚያ ነው የምናምራው። የኢትዮጵያ ፌዴራል ፖሊስ የጸጥታና ደህንነት የጋራ ግብረ ኃይል በቁጥጥር ስር እንዳዋላቸው ገልጾ ስማቸውንና ምስላቸውን ይፋ ካደረጋቸው ተጠርጣሪ ካላቸው የሚበዙቱ ሁከትና ብጥብጥ በመፍጠር ወንጀል የተወሰኑቱ ደግሞ በግብር ሽብር ተጠርጥረዋል ተብለው በፍርድ ቤት ጉዳያቸውን ሲከታተሉ የነበሩ ናቸው። በተመሳሳይ ወንጀል ድርጊት ከተጠረጠሩ ግለሰቦች መካከል የዋስ መብታቸው ከተፈቀደላቸው በኋላ በግብረ ሽብር አዲስ ክስ የተከፈተባቸው መኖራቸውን ከጠበቆቻቸው አንዱ የህግ አማካሪና ጠበቃ ሰለሞን ገዛ አይን ሲገልጡ የሌሎቹ ተጠርጣሪዎች ጉዳይ ወደዚሁ ክስ ሊቀየር እንደሚችልም ጠቁመዋል። ለሽብር ተልኮ በህቡ አደረጃጀት ውስጥ ተገኝተዋል ከተባሉ ታዋቂ ግለሰቦች መካከል አቶ ልደቱ አያሌውና ከሀገር ውጭ የሚኖሩ ወይም የሚገኙ የብዙሀን መገናኛ ባለሙያዎችም የተጠቀሱ ሲሆን ወደ ሀገር ቤት ተላልፈው እንዲሰጡት ከዓለም አቀፍ የህግ አካል ጋር እየሰራሁ ነው ሲል ግብረ ኃይሉ አስታውቋል። ኬኔዲ አባተ ዝርዝሩን ይዟል። የጸጥታና ደህንነት የጋራ ግብረ ኃይል ትናንት ሚያዝያ 22 ቀን 2015 ዓ.ም ም ለብዙሃን መገናኛ በላከው መግለጫ በቁጥጥር ስር አዋልኋቸው ያላቸው 47 ተጠርጣሪዎች በህቡ አደረጃጀት ውስጥ ሲንቀሳቀሱና የሽብር ተግባር ሲፈጽሙ የተገኙ ናቸው ብሏል። በርካታ የነፍስ ወከፍና የቡድን መሳሪያዎች፣ ቦምቦችና ተቀጣጣይ ፈንጂዎች እንዲሁም የሳተላይት መገናኛ መሳሪያዎችና የተለያዩ መረጃዎችን የያዙ ላፕቶፖችም ከተጠርጣሪዎቹ ጋር በቁጥጥር ስር እንደዋሉ ጠቅሷል። ተወካዮቹ የአማራ ክልል ከፍተኛ አመራሮችን የግድያ ኢላማ በማድረግ ህገ መንግስታዊ ስርዓቱን በኃይል በመናድ የክልሉን መንግስታዊ መዋቅር በመቆጣጠር የፌዴራል መንግስትን ለመጣል በሀገር ውስጥና በውጭ ሀገራት ተደራጅተውና ተቀናጅተው በህቡ ሲንቀሳቀሱ ተደርሶባቸዋል ሲል መግለጫው አትቷል። ጽንፈኛ ኃይሎች ያላቸውን አካላት የፖለቲካ፣ የወታደራዊ፣ የኢንቴሊጀንስ፣ የፋይናንስና የሚዲያ ክንፍ የሚመራው ዶክተር ወንዶሰን አሰፋ የተባለ ግለሰብ መሆኑን ግብረ ኃይሉ ገልጿል። ሰሞኑን ለተፈጸመው የብልጽ ብልጽግና ፓርቲ ስራ አስፈጻሚ አባልና የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ግርማ የሽጥላና የስራ ባልደረቦቻቸው ሞት በህቡ እንደሚንቀሳቀስ የገለጸውን አካል ተጠያቂ አድርጓል። መግለጫው አያይዞም የጽንፈኛ ኃይሉ ታጣቂ መሪዎች ሲል የገለጻቸው በለጠ ሸጋውና ምህረት ወዳጆ ወይም በቅጽል ስሙ ምሬ ወዳጆንና ግብረአበሮቻቸው ያላቸውን በግድያ ድርጊቱ ተጠያቂ አድርጓል። መግለጫው በመቀጠልም የእነዚህ ጽንፈኛ ኃይሎች የሚዲያና ፕሮፓጋንዳ ክንፍ የሚመራው መስከረም አበራ በተባለች ግለሰብ ነው ብሏል። ግብረ ኃይሉ 47 ተጠርጣሪዎችን መያዙን ቢገልጽም በፎቶግራፍ አስደግፎ የዘረዘራቸው ግን 42 ናቸው። ከእነዚህ መካከል አንዱ በዋስትና መለቀቁን የገለጹት ጠበቃና የህግ አማካሪ ሰለሞን ገዛሃኝ ሌሎቹ በስድስት ምድብ ተከፍለው ጉዳያቸውን በፍርድ ቤት እየተከታተሉ መሆናቸውን ተናግረዋል። እስካሁን ባለው ሁኔታ la para... وش من مالتنا እና ብጥብጥ በመፍጠር ወንጀል ተጠርጥረው ጉዳያቸውን ሲከታተሉ የነበሩት የዩቲዩብ መገናኛ ዘዴ ባለሙያዎች ዳዊት በጋሻውና ቴዎድሮስ አስፋው ዋስትና ከተፈቀደላቸው በኋላ በሽብር አዲስ የክስ መዝገብ እንደተከፈተባቸው የገለጹት ጠበቃው የሌሎቹም የክስ ሂደት ወደዚሁ ሊያመራ እንደሚችል ግምታቸውን አስቀምጠዋል። and a little bit of የደህንነት የጋራ ግብረ ኃይል በትናንቱ መግለጫው በሀገር ውስጥ በቁጥጥር ስር ከዋሉና በፍለጋ ላይ ከሚገኙ የሽብር ወንጀል ተጠርጣሪዎች በተጨማሪ ከተለያዩ የውጭ ሀገራት ደግሞ ከኢትዮ 360ና መረጃ ቲቪ ሀብታሙ አያሌው ምናላቸው፣ ስማቸው ብሩኪባስ ና ኢየሩሳሌም ተክለ ጻዲቅ በተጨማሪም ዘመድኩን በቀለ ና ልደቱ አያሌው ከአንከር ሚዲያ ደግሞ መሳይ መኮንን እንዲሁም ሌሎች ግለሰቦች የህቡ አደረጃጀቱ አባላት መሆናቸው በምርመራ ተረጋግጧል ሲል ገልጿል። የሽብር ኃይሎች ሲል የገለጻቸውን እነዚህን ግለሰቦች ከሚኖሩባቸው ሀገራት በዓለም አቀፍ የፖሊስ ድርጅት ወይም ኢንተርፖል እንዲሁም እነርሱ ከሚኖሩባቸው ሀገራት መንግስታት የጸጥታና የደህንነት ተቋማት ጋር በተመሰረቱ የትብብር ማዕቀፎች አማካኝነት ወደ አገር ቤት ተላልፈው እንዲሰጡና በሕግ እንዲጠየቁ እየሰራው ነው በማለትም አመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲን፣ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩም ከዚሁ ርዕስ ጋር ያቆየናል። ለሽብር ተልእኮ በህቡ አደረጃጀት ውስጥ ተገኝተዋል ከተባሉት ታዋቂ ግለሰቦች መካከል አቶ ልደቱ አያሌውና ከሀገር ውጭ ያሉ የብዙሃን መገናኛ ሰዎችም የተጠቀሱ ሲሆን ኤደን ገረሞ ታዋቂውን የፖለቲካ ሰው አቶ ልደቱ አያሌውንና የኢትዮ ሶስት ስልሳ የስራ ሂደት ዋና ስራ አስኪያጅ አቶ ሀብታሙ አያሌውን አነጋግራ ተከታዩን አቀናብራለች። ከዚሁ የጋራ ግብረ ኃይሉ መግለጫ ጋር በተያያዘ ከኢትዮጵያ ለሕክምና እንደመጡና እዚህ ዩናይትድ ስቴትስ ውስጥ እንደሚገኙ የገለጹልን ታዋቂው ፖለቲከኛ አቶ ልደቱ አያሌው ለሽብር ተልእኮ በህቡ አደረጃጀት ውስጥ ተገኝተዋል በሚል በኢትዮጵያ የጸጥታና ደህንነት የጋራ ግብረ ኃይል እንደሚፈለጉ የወጣውን መግለጫ አስመልክቶ ከአሜሪካ ድምጽ ተጠይቀው እድሜ ልካቸውን ሲታገሉለት ከነበረው የሰላማዊ ትግል አቋማቸው ጋር በእጅጉ የተጻረረ ውንጀላ እንደሆነ ተናግረዋል። ሁለት አይነት ነገር ነው። በአንድ በኩል አልጠበኩም። ያልጠበኩት ለምንድን ነው? እኔ ግዴ ልኬን የታገልኩት ስንታወቅበት የሰላማዊ ነው። ምንም አይነት የሀይል አማራጭን አልደግፍም። እንኳንስ ሽብርተኝነትን ትጥቅ ትግልን አልደግፍም። እሱን ባለመደገፍ ብቻ ሳይሆን በመቃወም ነው የሚታወቀው። ከዛም አልፎ ኒ የሀይል አማራጭ አብዮትን ጭምር የምቃወም ሰው ነኝ እና የፖለቲካ ትግል በሰላማዊ መንገድ ብቻ መካሄድ አለበት የሀይል አማራጭ በሩ መዘጋት አለበት ብዬ የማምን ሰው ነኝ። ይሄ የእኔ ብራንድ ነው ማለት ማለት እችላለሁ እና ብዙ ዋጋ የከፈልኩበት የምታወቅበት እና የምታመንበት አስተሳሰብ ነው። ስለዚህ እኔን በሽብርተኝነት ይከሳሉ ብዬ አልጠበቅኩም ነበረ። ምክንያቱም እንኳንስ ሌላውን ሕብረተሰብ የራሳቸውን አባላት እና ደጋፊ እንደዚህ ብሎ ማሳመን አይቻልም። ስለዚህ ከራሳቸው ጥቅምና ፍላጎት አንጻር ቢያንስ እኔን እንዲህ አይነት ነገር ውስጥ ያካትታሉ እምነት አልነበረኝ። በአንድ በኩል በሌላ በኩል ደግሞ ብዙም ያልተደነቅኩበት ወይም ያልጠበቅኩት አይደለም። የምለው ደግሞ ይሄ መንግስት ኤኒቲንግ ሊያደርግ ይችላል የሚል እምነት አለ። ምንም አያደርገውም ብዬ ማልገምተው ነገር የለም፣ ምክንያቱም የሚሰራውን የሚያቅ መንግስት አይደለም። ስለዚህ ማንኛውንም ነገር ሊያደርግ ይችላል የሚል እምነት ስላለኝ፣ በሌላ በኩል አልጠበቅኩትም ማለት አልችልም። አልደነቀኝም አድረጉ እንደዚህ፣ ምክንያቱም የሚሰራውን የማያቅ መንግስት መሆኑን ጠንቅቄ አውቃለሁ። ይህም ደግሞ በተደጋጋሚ ስናገር የነበረው በዚህ መልኩ ነው የማየው። በተመሳሳይ በዚህ ዝርዝር ውስጥ በሽብር ወንጀል እንደሚፈለጉ ስማቸው የሰፈረው ደግሞ የኢትዮ 360 ሚዲያ የስራ ሂደት ዋና ስራ አስኪያጅ አቶ ሀብታሙ አያሌው፣ መንግስት የሀሳብ ነጻነትን ለመጋፋት እና ከእሱ በተቃራኒ የሆኑ ሀሳቦችን የሚያንጸባርቁ መገናኛ ብዙኃን ላይ ጫና ለማድረግ የተጠቀመው መንገድ ነው ሲሉ ክሱን አጣጥለውታል። አይተነዋል። ያወጡትን መግለጫ በጥቅሉ ሀሳብን በነጻነት የመግለጽ መብት ላይ የተከፈተ ጦርነት ነው እንዲሁም የምንወስደው ከዚህ ኮንቴክስት አንጻር በሀገር ውስጥ በውጭም ሀሳብን በነጻነት በመግለጽ መንግስትን የሚተች የሚያጋልጥ ማንኛውንም አካል በዘመቻ የማሰር እርምጃ ውስጥ ገብተዋል። ይሄ የተቃጣው ሀሳብን በነጻነት ኢታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላም በይፋ ተረኛ ነን ተረኝነት ደግሞ ትክክል ነው ብለው የሚያምኑ ናቸው። ጠቅላይ ሚኒስትሩም በባሌ ንግግራቸው እንደሰማን እኛ እንበላለን የሚል ንግግርና በማናቸው መልኩ እያሸንፍን እየቀጣ እንሄዳለን የሚል አቋምን ያንጸባረቁት ይህን ተከትሎ የሚዲያ ሞኖፖሊ በኢትዮጵያውያንና በአማራዎች ተይዟል የሚል የሚያራምዱት አቋማል በአንድ ብሔረሰብ አባላት ላይ ያነጣጠረ በብሔረሰባዊ ማንነት አማራ የሆኑ በየትኛውም በውጭም በውስጥም ሚዲያ ላይ የሚሰሩትን ለቅሞ ማሰር፣ ማሰደድ፣ የሚዲያዎቹ ንብረት በጠራራ ፀሐይ ማዘረፍ፣ አፍኖ መሰወር ወዘተረፈ። እነዚህ አደባባይ ላይ ያሉ ሀቅ አደባባይ ላይ ያለ ሀቅ ነው። ያንን መሰረት ያደረገ ነው። ሶስተኛው አማራ ህዝብ ላይ በተሟላ ሁኔታ ትግራይ ላይ እንዳደረጉት ሁላ ኦፕሬሽን እንሰራለን፣ ለአራት ኪሎ የሚያስቸግረን አንድም አካል እንዳይኖር የሚል ዘመቻ መክፈትና እያንዳንዱ አርሶ አደር በሬ ሽጦ የገዛውን መሳሪያ መንጠቅ ይፈልጋሉ። ትጥቅ አስፈትተን ለእኛ የገበረ ማድረግ አለብን የሚል ትግራይን ወደ በሻሻ ቀይረናታል ባሉት መልኩ ባህር ዳርን የሚል ስቴትመንት ለመስጠት የተቻኮሉ በመሆናቸው ያንን ሊያጋልጥ ሊተች የሚችል ሚዲያል የማሳደድ ዘመቻ አካል አድርጌ ነው የምወስደው። በእኛ በኩል እንደዛ ነው የሚሰማው። የጸጥታና ደህንነት የጋራ ግብረ ኃይል ባወጣው መግለጫ ግለሰቦቹ ሀሰተኛ ወሬዎችን በመንዛት እና በመፍጠር እንዲሁም ደግሞ ከፍተኛ የሽብር ፕሮፓጋንዳ በመንዛት ህዝቡን በብሔርና በሃይማኖት በመከፋፈል በማጋጨት የክልልና የፌዴራል መንግስትን በኃይል ለመጣል በህቦ ተደራጅተው እየሰሩ ናቸው ሲል አስፍሯል። አቶ ልደቱ በዚህ መልኩ ለሽብር ተልኮ በህቦ አደረጃጀት ውስጥ ተገኝተዋል የሚለውን ክስ ፍጹም እንደማይቀበሉት ገልጸዋል። አንድም ቀን ህዝብን ከህዝብ የሚያጋጭ የሀይል አማራጭን እንደ አማራጭ የሚያቀርብ አስተሳሰብ ኖሮኝ አያውቅም። ስለዚህ እንዲህ አይነት አደረጃጀት ውስጥ ልሳተፍ አልችልም። እኔንም ተሳታፊ እንደሆነ የሚጋብዘኝ አካል ይኖራል ብዬ አላውቅም። ምክንያቱም በህዝብ ደረጃ የሚታወቅ ነው አቋሚ እና፣ አሁን አብዛኛዎቹን በዚህ ክስ ውስጥ ከኔ ጋር የተካተቱትን ሰዎች በስምም በአካልም አላውቃቸውም። በስልክ እንኳን አነጋግሬያቸውም አላውቅም። እንደው ሌላው ትተሽ አሁን የእንቅስቃሴው መሪ ናቸው ተብሎ የተከሰሱትን ሁለት ሰዎች ብጠቅሽ ይሄ ዶክተር ወንዶሰን የሚባለውን ሰው ለመጀመሪያ ጊዜ ይሄ የሰላም ስምምነቱ ተፈርሞ የአማራ ኃይሎች መደራደር እንፈልጋለን ብለው አራት ሰዎች ተመርጠው ነበር። ከተመረጡ ሰዎች ውስጥ አንዱ እሱ ሆኖ መገናኛ ብዙሀን ላይ ሳየው ነው ስሙን እንኳ ለመጀመሪያ ጊዜ የሰማሁት። ከዚህ ሰውዬ ጋራ በአካል ተገናኝተን ተናናቅም፣ በስልክም አውርተን ተናናቅም፣ ትውውቅም የለንም። መስከረም አበራ በስልክ እንተዋወቃለን ግን በፖለቲካ አመለካከታችን ስለማንግባባ በቅርብ ጊዜ ራሱ የዛሬ አራት ወር አምስት ወር ገደማ ይመስለኛል ክርክር ሁሉ አካሂደናል። በመገናኛ ብዙሃን ህዝቡ ያዳምጠው የነበረ ነው። እና እኔ በሀገርም ደረጃ ይሁን በአማራ ደረጃ ምንም አይነት የኃይል አማራጭን በደግፍ ሰው አሁን እማወግዝ ሰው ነኝ። ስለዚህ እንዲህ አይነት ህቡ አደረጃጀት አካል ልሆን አልችልም። ይሄ በመፍራት ተጠያቂነትን በመፍራት ወይም ይደርስብኛል ብዬ የምፈራው አደጋ ስላለ አይደለም እምነቴ ስላልሆነ ማላምንበት ለኢትዮጵያ አይጠቅምም ብዬ ስለማምን እና አሁንም ቢሆን ህዝቡ ሊረዳው የሚገባው ጉዳይ በምንም ተአምር እኔ የኃይል አማራጭ ደጋፊ ያለ ከአሁን በኋላ የኢትዮጵያ ትግል መካሄድ ያለበት ሰላማዊና ህጋዊ በሆነ መንገድ ነው። ያን በማድረግ ደግሞ ህዝብ የሚፈልገውን ነገር ማሳካት ይችላል የሚል በጣም ጠንካራ እምነት ነው ያለው አቶ ሀብታሙ አያሌው ግጭት በመቀስቀስና ሀሰተኛ ወሬዎችን በመንዛት የሚለው ክስ ከመንግስቱ ወገን በቆምንባቸው ጊዜያቶች በሙሉ በተቃራኒው የምንጠራበት ነው ያሉ ሲሆን፣ እስካሁን ድረስ ስህተቶች በመረጃ ከማጋለጥ ባለፈ በልዩነት የደገፍነው ብሔርም ሆነ ያደረግነው ቀስቀሳ የለም ሲሉ ተከራክረዋል። ሌሎቹም ባልደረቦች የምታያቸውም በጽናት ያንን ሲታገሉ የነበሩ ናቸው። የሚያደሉለት፣ የሚቆሙለት፣ በተለየ ሁኔታ የሚወግኑለት ብሔረሰብ የለም እንደ ሚዲያ ማለት ነው። ነገር ግን ለተበደለው ለምሳሌ የጌዲዮን ሕዝብ ጥያቄ በደንብ ሀመር አድርገን ይዘን የመንግስትን በደል ሀይሊ በመተቸት ክሪቲሳይዝ በማድረግ በማጋለጥ እንታወቃለን። ግልጽ ነው። የጋሞ ህዝብን በጅምላ ጭፍጨፋ ሲፈጸምበት በአዲስ አበባ አጋልጠናል። የሁለት ዓመት ጦርነት ውስጥ ጦርነት በኢትዮጵያ ውስጥ አዋጭ አይደለም በሚል ጦርነት በታወጀ ዕለት በሰሜን በኩል ወደ ትግራይ ጦርነት ሲጀመር ሌሊቱን ጥቁር ለብሰን ጦርነትን በመቃወም ለሁለት ዓመታት ገዢው ፓርቲና የሚመራቸው ሚዲያዎች ጁንታ የሚል ስማችንን ጠቅሰው ጭምር የጁንታ ፈቀላጤ እና የሚከፈላቸው ነው በሚል ነበር የሚዘምቱብን የነበረው። አሁን ደግሞ ጁንታ ያሉትን ጨርሰው ወደ አማራ ሲዘምቱ ደግሞ ለአማራ ይወግናሉ የሚል ነው የሚያነሱት። ሚዲያው ከተመሰረተ አራት አመታት ነው የተቆጠሩት። በዚህ አምስት አመታት ውስጥ ደግሞ በተለየ ሁኔታ ተለይቶ የአማራ ህዝብ ተሳዳጅ ነው በብሔረሰብ ማንነቱ በፖለቲካዊ ልዩነቶች አለ። ሌሎች ቦታ ለምሳሌ ሰሜን ጦርነት ሲካሄድ የህወሓት ኃይል መከላከያ ላይ ተኩሶብናል በሚል ነው ምክንያት ያደረገው መንግስትና ያንን ተከትሎ ህግ የማስከበር ዘመቻ ነው ያለው። በአማራ ህዝብ ላይ ግን ለአምስት አመታት ያልተቋረጠ የአንድ ሚሊዮን ተፈናቃይ ክልሉ ላይ አለ። ከአንድ ሚሊዮን በላይ በአንድ አመት ውስጥ ነው ብቻ ከአንድ ሚሊዮን በላይ ይሄ እነሱ በይፋ ያምኑት። ስለዚህ ተፈናቃይ ክልሉን የተፈናቃዮች ካምፕ አድርገውታል። ዘጠኝ ጊዜ አጣየ ወድሟል። ለዚህ ይሰጥ የነበረው ምላሽ እኔ ሰፈር ሚሊሻ አይደለሁም የሚል ጠቅላይ ሚኒስትሩ ምላሽ ይሰጥ የነበረው። ስለዚህ የዜጎችን ደህንነት ማንነት ላይ ያነጣጠረን ጥቃት በማጋለጥ ረገድ፣ የስርዓቱን ሙሰኝነት በመረጃ በማጋለጥ ረገድ ያደረግነውን እንቅስቃሴ አንዱንም ይሄ ውሸት ነው ብለው በማስተባበያ የመጡበት አንድም ወቅት የለም። በአራት ዓመት ውስጥ አንዱን መረጃችን ውድቅ ተደርጎ ያውቅ ከኪሳቸው መጠለን የማውጣት ያክል መረጃዎች በደንብ በተደራጀ ሁኔታ እናጋልጣለን። ይሄ ስርዓቱን እንደሚያስቆጣው እንረዳለን። በሌላ በኩል አቶ ልደቱ አያሌው የዚህ ክስ መነሻ ወደ ሀገራቸው ተመልሰው ሰላማዊ ትግልን እንዳይቀላቀሉ እንቅፋት መፍጠር ነው ይላሉ። ሁለት ነገር ነው የምገምጠው የምገምተው ስልሽ እኔ ይሄው ነው ምክንያቱ፣ ሌላ ምክንያት የለብ ብዬ ነው እና ምንድን ነው አንደኛ ያው በተደጋጋሚ ሀሳቤን ገልጻለሁ። አሁን በስልጣን ላይ ያለው ስርዓት ለኢትዮጵያ እንደማይጠቅም መለወጥ እንዳለበት በሰላማዊ ና ነው ጠንካራ የሆኑ አቋሞችን እያራምዱ አራምዳለሁ። በሰላማዊ ትግል የመታገሉ ጉዳይም ተጠናክሮ መቀጠል እንዳለበት ኢብን አዳዲስ ፓርቲዎች ማቋቋም እንዳለበት ሁሉ አምናለሁ። ይህን ሀሳቤን መንግስት አልፈለገውም። አልፈለገውም ብቻ ሳይሆን ፈርቶታል። ስለዚህ ይሄ መንግስት የሀይል አማራጭን ሳይሆን ሰላማዊ ትግል ስለሚፈራ ልደቱ ወደፊት አዲስ ፓርቲ አቋቁሞ ሰላማዊ ትግል ሊቀጥል ይችላል የሚል ፍርሃት አጥሎባቸው ስለዚህ ሀሳቦቼን በነፃነት መስጠት እንዳልችል መገደብ ፈልገዋል ምን ማለት ነው በሽብርተኝነት የተፈረጀ ሰው ማንም የሚዲያ ሰው አይጋብዘውም ይፈራል ስለዚህ ሀሳቤን የምገልጽበት እድል እንዳይኖረኝ ይፈልገዋል ሌላው ውጭ ሀገር ነው ያለው ለህክምና መጥቼ እዚህ ነው ያለሁት አሜሪካን ሀገር ነው ያለሁት በቅርቡ ግን ወደ ሀገሬ ለመመለስ ዝግጅት እያደረኩ ነው ስለዚህ አገር ቤት ከተመለሰ ሰላማዊ ትግሉን እንደገና ያነሳሳል የሚል ስጋት መንግስት ውስጥ የተፈጠረ ይመስለኛል፣ እና ይሄን ጉዳይ ፈርቼ ወደ አገር ቤት እንዳልሄድ ያደረጉት ነው የሚመስለኛል። እኔ ከዚህ ውጭ ሌላ ምክንያት ይኖራቸዋል ብዬ ላምን አልችልም። ምክንያቱም እኔ በምንም መልኩ ከሰላማዊ ትግል ውጭ ሌላ እንቅስቃሴ ውስጥ እንኳን ውስጥ በተግባር በአፎ ለምታ እንኳ ተሳስቼ ልገባ አልችልም። ስለዚህ እኔ አሁን ክርሱን ፈርቼ ወደ አገሬ እንዳልመለስ ለማድረግ ያደረጉት ነው ይመስለኝ። እኔ ውጭ ሀገር የመኖር ፍላጎት የለኝም። በውጭ ሀገር ትግልም አላምንም። መታገል ያለብን አገር ቤት ነው ብዬ ነው የማምነው በሰላማዊ መንገድ። ስለዚህ አሁንም እኔ እራሴን አሳምኜ ውጭ ሀገር ልኖር አልችልም። ሀገር መመለስ እፈልጋለሁ። ስለዚህ ይሄ ክስ እንዳንመለስ ፈርቼ እንድቀር ነው ለማድረግ የተፈለገው። ከዛ ውጭ ሌላ ትርጉም ያለው አይመስለኝም። የፌዴራል የጸጥታና የጋራ ግብረ ኃይል በወንጀል እንደሚፈልጋቸው ከተጠቀሱ ግለሰቦች መካከል አቶ ምናላቸው ስማቸው፣ አቶ ብሩክ ይባስ፣ ኢየሩሳሌም ተክለ ጻዲቅ እንዲሁም ደግሞ አቶ ዘመድኩን በቀልና ሌሎችም ይገኙበታል። መግለጫው አያይዞም እነዚህ ግለሰቦች ከያሉበት ተይዘው ለፍርድ እንዲቀርቡ ከአለም አቀፍ የፖሊስ ድርጅት ኢንተርፖልና ከሚኖሩባቸው ሀገራት መንግስት የጸጥታና የደህንነት ተቋማት ጋር በተመሰረቱ የትብብር ማዕቀፎች አማካኝነት ወደ ሀገር ቤት ተላልፈው እንዲሰጡ እንዲሁም በህግ እንዲጠ እንዳይጠየቁ እየሰራ መሆኑንና ይህንንም አጠናክሮ እንደሚቀጥል አስታውቋል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንና ኬኔዲን በርዕሱ ላይ ላተኮሩ ዘገባዎቻቸው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የመጽሔቱ ዘገባዎች ይቀጥላሉ። አሁን ደግሞ ወደ ደቡብ ኢትዮጵያ የሚወስደን ዘገባ ነው ተከታዩ። በደቡብ ኦሞና ደራሼ ልዩ ወረዳ ግጭት 22 ተጠርጣሪዎችን ይዣለሁ ሲል ፖሊስ ተናገረ። በደቡብ ኦሞ ዞን በደራሽ ልዩ ወረዳ ሁከት በመፍጠርና ሰው በመግደል ወንጀል ተጠርጥረዋል የተባሉ ሀያ ሁለት ግለሰቦችን በቁጥጥር ስር መዋሉን ነው የደቡብ ክልል ፖሊስ ኮሚሽን ያስታወቀው። ግጭት በተፈጠረባቸው በነኚህ ሁለት አካባቢዎች በጠቅላላው አስራ ሶስት ሰዎች መገደላቸውንና ከአስር በላይ መቁሰላቸውን የክልሉ ፖሊስ ኮሚሽነር አለማየሁ ማሞ ዛሬ ለአሜሪካ ድምፅ በሰጡት መግለጫ አመልክተዋል። የአካባቢዎቹ ነዋሪዎች አሁን ወደ መደበኛና ሰላማዊ እንቅስቃሴ በመመለስ ላይ መሆናቸውን የወንጀል ተጠርጣሪ ናቸው የተባሉ ግለሰቦች ደግሞ እየታሰሩ መሆናቸውን ነው የተናገሩት። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል። በደቡብ ኦሞ ዞን ሰላማጎ ወረዳ በሰዎች ግድያ ወንጀል የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸውን የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞም ለአሜሪካ ድምፅ ተናግሯል። አካባቢ የተፈጠረውን ችግር ለመፍታት በባላባት ያምናሉ። የጎሳ መሪዎች አሏቸው። ስለዚህ በባላባቶቻቸውና በጎሳ መሪዎቻቸው አማካይነት ችግሩን ለመፍታት የዞንና የወረዳ የጸጥታውን የፖለቲካ አመራር እስከ ቀበሌው ድረስ ወርዶ ሁለቱንም ብሔሮች አንድ ላይ እያወያየ ችግር ለመፍታት እየሞከረበት ሁኔታ አለ። በአሁኑ ጊዜ ህብረተሰብን በማሳመን በዚህ ወንጀል የተሳተፉ በቁጥር ወደ አስራ አምስት የሚጠጉ በወንጀል ተጠርጣሪዎችን ይዞ ለህግ ያቀረቡበት እውነታ ነው ያለው። ኮሚሽነሩ ሰሞኑን በደቡብ ኦሞ ዞን ሰላማጎ ወረዳ አና ከተማ በቦድና በድሜ ጎሳዎች መካከል በተፈጠረው ግጭት አስራ አንድ ሰዎች መገደላቸውን አስታውሷል። በአብታደሮቹ መካከል በተፈጠረ ግርግር በለቱ ከሁለቱም ብሄረሰብ በቁጥር ወደ አስራ አንድ የሚጠጉ ሰዎች ሕይወታቸው ያለፈበት የተወሰኑ ሰዎች የፖሊስ አባላትን ጀምሮ የቆሰለበት ሁኔታ ነበረ የተመዘገበው። የአሜሪካ ድምፅ ካነጋገራቸው የሀና ከተማ ነዋሪዎች ውስጥ ስማቸውና ማንነታቸው እንዳይገለጽ ጠየቁን። አስተያየት ሰጪም በወረዳው አንጻራዊ ሲሉ የገለጹት ሰላም ስለመስፈኑ በስልክ ለአሜሪካ ድምፅ ተናግሯል። አሁን ላይ ሰላም መረጋጋቱ አለ። እስካሁን ድረስ ከባለፈው ጀምሮ ቶክስ የሚባል ነገር አልጀመረም። እዚ እዚህ ያለ ሁኔታ የተወሰነ ህዝብ ለማናገር ሞክረዋል ያለውን ችግር እስካሁን ድረስ አስራ አምስት ተጠርጣሪዎች ስለመያዛቸው በክልሉ ፖሊስ ኮሚሽን የተገለጠውን አስመልክቶ እኚህ አስተያየት ሰጪ ሲናገሩ ወንጀል ፈጽመዋል ተብሎ በመንግስት የተጠረጠሩ ሰዎች ከሁለቱም ወገን ተይዘዋል ብሏል። የሚፈለገው ልክ እንትኖችን እያመጣ አይደለም። በአርሳደሩ በኩል ያለውም እንደዛ ነው። አንድ አይነት ነው። ምክንያቱም የእኛ የእኛ የሚል ላይን ነገር አላቸው እና እሱ ላይ ያው የዞን አመራሩም የዞን ምርመራ ምርመራ ላይ የምስሩ አካላትም መረጃ እየጠየቁና እንዴት ብናደርግ ይሻላል ይሄ ነገር በምንፈልገው ልክ እየሄደ አይደለም የሚል ነገር ነው ያለው። ከዛ ውጭ ያው ታሰሩ ወይም በጥርጣሬ ተይዘዋል የተባሉ ሰዎች ከከተማም ከነሱም አሉ። የአስራ አንድ ሰዎችን ህይወት የቀጠፈው የሁለቱ ጎሳዎች ግጭት ሲፈጠር የመንግስት የፀጥታ ኃይል ሚናውና አያያዝ ምን እንደነበር ለክልል ፖሊስ ኮሚሽነር ጥያቄ ቀርቧል። ልዩ ኃይል ከስምርት ውጭ የሆነበት መታ ነበረው ይሄ ሆኖ ባለበት ነው እንግዲህ ወጥቶ ለመከላከል ያልተቻለበት ሁኔታ ስለነበረ ወደ ማጥቃት ከመጡ በኋላ ጥቃት እየበዛ ሲሄድ፣ ያም ልዩ ኃይል ወጥቶ ህብረተሰቡን እንዲከላከል ታደግ የተደረገበት ሁኔታ ነው ያለው። መደበኛ ፖሊሱ የዞኑ ወደ ቀጠናው ያልደረሰበት እንደዚሁም ከክልል የሚመጡ አካላት ከፌዴራል የጽጥታ አካላት የፌዴራል ፖሊስም ሆነ የመከላከያ ፖሊ ሰራዊት በቀጠናው ያልደረሰበት ክፍተት ነበረ እና በዚህ ምክንያት የተፈጠረ ነው። ነገር ግን ያን ማኔጅ ለማድረግ ተሞክሮ በአሁኑ ጊዜ በጣም በተሻለ ሁኔታ ላይ ያለ መሆኑን ለመግለጽ ነው። በተመሳሳይ መልኩ በደራሽ ልዩ ወረዳም አቶ ቀበሌ ለሁለት ሰዎች ሞትና ለአምስት ሰዎች መቁሰል ምክንያት ከሆነው ግጭት ጋር በተያያዘም በቁጥጥር ስር የዋሉ ተጠርጣሪዎች መኖራቸውን ኮሚሽነሩ አስታውቀዋል። በእነዚህ ጉዳይ የተጠረጠሩ ሰዎች በቁጥጥር ስር ውሏል። በቀጠናው ወደ ሰባት የሚጠጉ በዚህ የተጠረጠሩ ሰዎች በቁጥጥር ስር ውሏል። ሌሎችም የሚፈለጉ አባሪ ተባባሪ የሆኑ አካላት አሉ። እነዛም ለቀጣይ ለህግ የሚቀርቡ ነው የሚሆነው። የድራሽን ልዩ ወረዳ ጋቶ ቀበሌ ነዋሪ በበኩላቸው አካባቢው የመንግስት የጸጥታ ኃይል በመግባታቸው መረጋጋቱን ገልጸው መያዝ ይገባቸውን ነበር ያሏቸው ተጠርጣሪዎች ግን እንዳልተያዙ ተናግሯል። ሰዎች በይቅ ጨርሰው ህዝቡ ወደ ቀየው ተመልሶ ልማት በሚሰራበት ላይ አንመለስም ብሎ በሌላ ቀበሌያት በዙሪያ ወረዳ ቀበሌያት የሰሰቡ ሰዎች ቢያንስ ወደ መቶ በላይ የሆኑ ሰዎች ሳይመለሱ ጨርሰው ሁለ ብጥብጥና ውገት ሁለ ስደት ህዝቡን ነው እያስጨናነቀ ህዝቡን አጋይተው እጅ አንሰጥ ብሎ ጫካ ለጫካ የሚዞሩ ናቸው። ለምንድ ነው ጫካ ገቡት? አንድ ሰው የገደለን ቤት ያጠፋ ከብት የዘረፈ እህል የዘረፈ እህል የመነጠረ እነዛ ሰዎች ናቸው ነው ተደብቆ አንመለስም አንታርቅም ብሎ የታረቀ ህዝብን እያተራመሰ ያሉት። ዛሬ እንዲህ ነው አካባቢው ችግር ለም ቀጥታ ሀይል አለ፣ ፌዴራል ፖሊስ መዓት አለ። እኛ ጋር መች መጡ? ትላንት ጠዋት ገቡ። በድራሼ ልዩ ወረዳ የተፈጠረው የጸጥታ ችግር ከሌላ ብሔር ጋር የሚገናኝ አለመሆኑን የጠቀሱት ኮሚሽነሩ አሁን አካባቢው ወደ መደበኛ ሰላም መመለሱን ተናግሯል። ከአንድ ከሁለት ሰዎች ጋር በምነሳበት ጊዜ ጠመንጃን የማንሳትና አንደኛው አንደኛውን የመግደል አዝማሚያና እዛ አካባቢ የሚታየው ስለዚህ፣ እሱን ለመፍታት በዋናነት ምንድን ነው መሰራት ያለበት ከህብረተሰቡ ዘንድ መሰራት ያለበት፣ መንግስት ደስ እዛ አካባቢ ምላሽ መስጠት ያለበት ቤትኛው ነው የሚለው ነገር ይዘን ለቀጣይ የምንሰራው ነው የሚሆነው። ስለዚህ እዛ አካባቢ የተፈጠረው ነገር ሌላ ብሄር የመጣ ሰው ራሱ በውስጡ ያለ እርስ በርስ የተፈጠረ ግጭት ነው። የደቡብ ክልል የጸጥታ ሁኔታ የራሱ ባህሪ እንዳለው የገለጹት ኮሚሽነር አለማየው አሁን ክልሉ ሰላማውን ስሉ ተናግሯል። ኮሚሽነሩ አልፎ አልፎ የሚከሰቱ ናቸው ያሏቸው የጸጥታ ችግሮች ግን ልዩ ልዩ መልክ ያላቸው ስለመሆናቸው አስረድተዋል። በሁለቱ አካባቢዎች በአጠቃላይ ከታሰሩ ሀያ ሁለት ሰዎች ውስጥ ሰባቱ በደራሽ ልዩ ወረዳ ተፈጽሟል በተባለው ወንጀል በቁጥጥር ስር የዋሉ ሲሆን ከዚህ ድርጊት ጋር በተገናኘም ተሰውረዋል ያላቸውንም ለመያዝ መንግስት ክትትል እያደረገ መሆኑን ኮሚሽነሩ ለቪኦኤ ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰኞ ምሽት ስርጭታችንን ነው። አሁን ወደ ቀዳሚው ቅንብር ሐኪሙን ይጠይቁ ነው የምንሻገረው። የኩላሊት ጠጠር ከምን ይፈጠራል ይላል። ጎኔን ቀጽፎ የሚይዝ የስቃይ ስሜት ይሰማኛል፣ የኩላሊት ጠጠር ሊሆን ይችላል ይሉኛል። ለመሆኑ ጠጠር እንደምን አድርጎ ከኩላሊቴ ሊደርስ ቻለ ሲሉ የጠየቁን ኡመር ሐሰን የተባሉ የፕሮግራሙ ተከታታይ ናቸው። አልጋነሽ ሚካኤል የተባለው አድማጭም ተመሳሳይ ወይም ተያያዥ ጥያቄ አድርሰውናል። ሐኪሙን ይጠይቁ በምሽቱ ትኩረት አድርጎበታል። ባለሙያም ጋብዘናል። ማብራሪያውን የሚሰጡን የኩላሊት ቀዶ ሕክምና ባለሙያና በአዲስ አበባው የቅዱስ ጳውሎስ ሚሌኒየም የሕክምና ኮሌጅ ረዳት ፕሮፌሰር ዶክተር ሰይድ መሐመድ ናቸው። ወደ ምልልሳችን ውሰዳችሁ ኦመር ሀሰንና አልጋንሽ አልጋነሽ ሚካኤል የተባሉ ሁለት አድማጮቻችን ያቀረቡልን ጥያቄዎች ናቸው ለዛሬ ለእርስዎ እንግድነት መነሻ የሆኑን ስለ ኩላሊት ጠጠር ምንነት ምንነትና ህክምና ባለሙያ አነጋግረን ምላሽ እንድናፈላለግ ነው የጠየቁን ዶክተር ስ ከዋናው ጥያቄ ብንነሳ ለመሆኑ የኩላሊት ጠጠር ስንል ምን ማለታችን ነው በምንስ ይፈጠራል እሺ በድጋሚ ያመሰግናለሁ አሉላ ያው ጥያቄዎቻችንም እናመሰግናለን የኩላሊት ጠጠር ኩላሊት እንግዲህ ከስራዎቹ መካከል አንዱ ያው ሽንት ማምረት ወይም ደግሞ ሰውነታችን ውስጥ አላስፈላጊ የሆኑ ኬሚካሎች የሚወገዱበት አንዱ የኩላሊት ስራ ነው። በዛ ሂደት ላይ የተለያዩ ኬሚካሎች ከሰውነት ይወጣሉ። ከእንደዛ ኬሚካሎች ኩላሊት ውስጥ የሚፈጠር ነገር ነው የኩላሊት ጠጠር የሚባለው። እንደ አወቃቀር ስናየ፣ ውስጡ ያሉት ኬሚካሎች አብዛኛው ካልሽም የሚባል ኬሚካል አለ፣ ኦግዛሌት የሚባል ኬሚካል አለ እና ፎስፌት የሚባሉ የተለያዩ ኬሚካሎች አሉ በዋናነት ጠጠሮቹ የሚይዙት ኬሚካል ካልሽየም ፎስፌት ወይም ደግሞ ካልሽየም ኦግዛሌት የሚባለው ብዙ ሰው ያለው አይነት ጠጠር ማለት ነው። ሌሎችም አይነት ይኖራሉ፣ ግን በአብዛኛው እነዚህ ኬሚካሎች ናቸው። ሶ ኩላሊት ከሚያጠራቸው በሽንት መልኩ ከሚልካቸው ኬሚካሎች ኩላሊት ውስጥ የሚሰራ አንዳንድ ጊዜ ደግሞ ከለ ካልሽየም ውስጥ ካሉ ኬሚካሎች የሚሰራ የጠጠር አይነት ኖርማል የምናውቀው የጠጠር አይነት ባህሪ ያለው ነገር ነው ኩላሊት ጠጠር ኩላሊት በማጣራት ሂደት ወቅት የሚፈጠር እዛው ኩላሊት ውስጥ የሚሰራ ነው። ትክክል ነው። ትክክል ነው። ሁሉም ሰው ኩላሊት ውስጥ ጠጠር አይገኝም። እና ለምን ከሰው ወደ ሰው ተለየ? ምክንያት የሚሆኑ መነሻዎች ይኖሩ ይሆን? ኩላሊት ጠጠር መነሻዎቹ በጣም ውስብስብ ናቸው። ምሳሌ ኩላሊት ውስጥ ጠጠር ላይኖር ይችላል። አንድ ኩላሊት ውስጥ ደጋግሞ ሊኖሩ ይችላል። ይሄ ውስብስብነቱን ያሳያል። በቤተሰብ ነው እንዳ አንተ ኖሮብህ ወንድማ አይኖርበትም ወይ አባት አይኖርበትም። ጠጠር በባህሪ ውስብስብነት አለው፣ ግን እንዳጠቃላይ እንደ ምክንያት የሚጠቀሱ ነገሮች መናገር ይቻላል። ለምሳሌ ያህል አካባቢ ብንነሳ የሙቀት ና የቅዝቃዜ መጠን ወሳኝነት አለው። ሞቃት አካባቢ ላይ ጠጠር ብዙ የመፈጠር እድል አለው፣ ምክንያቱም ሰዎች በላብ አማካኝነት ከሰውነት ውሃ የማውጣትና በሽንት የሚሄደው የውሃ መጠን በሚቀንስበት ጊዜ ጠጠር በቀላሉ ለመሰራት እድል ያገኛል። ፀሐይ ያሉበት አካባቢዎች ላይ ጠጠር የመሰራት እድል አለ። ይህ ምንድነው? ከቫይታሚን ዲ ሲንተሲስ ጋር ተያይዞ ቫይታሚን ዲ ኖርማሊ ካልሽየም ወደ ሰውነት ውስጥ እንዲገባ የማድረግ አቅም ካልሽየም አብዞርብሽን ከአንጀት ላይ አለው። ቫይታሚን ዲ እና በዚህን ጊዜ ካልሽየም በሽንት እንዲወጣ ይሆን እና ቅድም እንዳወራ ነው፣ ብዙ ጊዜ ኮመን የሆነው የጠጠር አይነት ካልሽየም ኦግዛለት ወይም ፎስፌት ነው እና ያ የመሰራት እድል ሊኖረው ይችላል። ሌላ የስራ ባህሪም ራሱ ቦቃት አካባቢ የሚሰሩ ሰዎች ለምሳሌ ፋብሪካ ውስጥ እንደዚህ በሚሰሩ ሰዎች አሁንም የሽንት መጠናቸውም ዝቅተኛም ስለሚሆን ይሆናል። እንደዚህ አይነት አለ። ሌላው በአመጋገብ ብዙ ጊዜ የስጋ አዘውትሮ የሚመገቡ ሰዎች ሽንት ውስጥ ያለው የአሲድ መጠን እንዲጨመር፣ ጠጠር እንዲሰራ ደግሞ የሚያግዙ ኬሚካሎች እንዲመረቱ፣ እንደገና ጠጠር እንዳይሰራ የሚከላከሉት ሰውነታችን ውስጥ ያሉት ኬሚካሎች እንዲያንሱ የማድረግ አቅም አለው። ሌላ ሲትሬት የሚባል ኬሚካል ሰውነታችን የሚያመነጭው አለ። ያ ኬሚካል እንዲቀንስ የማድረግ አቅም አለው። ሌላ ዩሪክ አሲድ። እና እንዲሁም ካልሽየም እንደዚህ ሽንት ላይ እንዲበዙ በማድረግ ጠጠር እንዲሰሩ የማድረግ አቅም አለው። ሌላ አንዳንድ መድኃኒቶች አሉ። በተለይ ከካንሰር በሽታ ጋር የተያዙ ካንሰር እንደምታውቀው የማይፈልጉ ሰውነት ውስጥ ያሉ ሴሎች መባዛት ነው። እነሱም በምገልበት ጊዜ የሚወጡ ኬሚካሎች ጠጠር የመሰራት ዕድልን የሚጨምሩ ይሆናሉ። አንዳንድ ስቴሮይድ የሚባሉም እንደዚህ ሰውነት መከላከያ የሚቀንሱ እነሱ እነሱ መድኃኒቶች አሉ። ሌላ የሽንት ቧንቧ ኢንፌክሽን፣ ሁሉም ኢንፌክሽኖች ጠጠር አያመጡም ግን ጠጠር የሚያመጡ የባክቴሪያ አይነቶች አሉ። ሌላ አጋጣሁት የሪ በሽት ሽንታቸው ውስጥ ዩሪካሲድ መጠን ከፍተኛ የሆነና ያ ዩሪካሲድ በኩላሊት ውስጥ ተሰርቶ በሽንት ውስጥ ነው የሚያልፍበት ጊዜ ጠጠር የመሰራት እድል ይኖረዋል። ምክንያት ይሆናሉ ያሏቸውን በዝርዝር ነው ያስረዱን። በምልክት ደረጃ ህሙማን የኩላሊት ጠጠር እንዳለባቸው እንዲያውቁ የሚያደርጉት ምልክቶች ምንድን ናቸው? እንደው ከምርመራ በፊት በራሳቸው ሊያውቁ የሚችሉት ነገር ካላት ፈጥኖ የሚመጣልን የህመም ስሜት ሊሆን ይችላል። ልክ ነው እንግዲህ የጠጠር ህመም እንደሚታወቀው ኩላሊት ላይ ነው የሚጀምረው። ከኩላሊት የሚገኝበት ቦታ በጀርባ በኩል ነው ኩላሊት ያለው ከኋላ። እንግዲህ ኩላሊት ቦታው ላይ ነው ህመም ሊሰማ የሚችለው። ከኩላሊት የሚገኝበት ቦታ የጎን አጥንት እና የጀርባ አጥንት የሚገናኙበት ቦታ ላይ የመጨረሻዋ አጥንት አስራ ሁለተኛ እሱ ጋር ከኋላ በኩል ላይ ነው ህመም የሚሰማው በዋናነት። ከዛ የህመም ስሜቶቹ እየመጡ የሚሄዱ አይነት ህመም ሊሆኑ ይችላሉ ጠጠሮቹ ኩላሊት ላይ ተፈጥረው ወደ ታች በሚንቀሳቀሱበት ጊዜ ይህም ማለት ከኩላሊት ጠጠሩ በቱቦ አድርጎ ወደ ሽንት ፊኛና እንዲሁም ወደ ውጭ ለመውጣት በሚሞክርበት ጊዜ ከባድ የሆነ ህመም አለው። የጎን ህመም አለው። ያ ህመም ማለት ቁጭ ማያስብል ማያስቀምጥ ነው። አንዳንዴ ማስመለስ አለው። ኩርታት ስሜቶች አሉት። ህመሙ በዋናነት እየሄደ የሚመጣ አይነት፣ የተወሰነ ጊዜ የሚሰጥ ሲመጣ ማያስቀምጥም፣ በጣም ከባድ የሆነ ህመም ነው። ይሄ በዋናነት ቱቦ ሲዘጋ ነው። ከዚህ ባለፈ ግን አንዳንዴ ስሜት ሳይኖረው ኩላሊት እስከ ፌል እስከ ማድረግና ትልቅ ችግር እስከ ማምጣት ያመጣል። ስለዚህ በተለይ በቤተሰብ እንደዚህ አይነት ሂስትሪ ካለ ከዚህ በፊት ተጠቅመሮ የሚያክሰው ከሆነ እንደዚሁም አንዳንድ ሪስኮች ቀደም ያወራናቸው ያለበት ከሆነ ቸክ ማድረጉ የበለጠ ችግሩን ለማግኘት ይረዳል። ከህመሞቹ ባሻገር ከስሜቶቹ ባሻገር ዶክተር፣ ሴት አላስቆም አላስቀምጥ የሚል አይነት ኃይለኛ የስቃይ ስሜት ሁሉ ሊፈጥር እንደሚችል በእርግጥ ደግሞ በአንጻሩ ያለ ምልክትም ሊቆይ የሚችልበትን ባስረዱበት፣ የህመም ስሜቱ ምናልባት ሰዎችን ሊገፋፋ ይችላል። ነገር ግን እንደ ኃላፊ ህመም እንዳያዩት መቼ ነው አሳሳቢ የሚሆነው? ሐኪም ማየት ያለባቸው ጊዜ ወደ ሕክምና ተቋም መሄድ አለበት የሚባልበት ጊዜ አለ። ምልክቶቹ በሚመጡበት ጊዜ ብዙ በሽተኛ ወይም ታካሚ ወደ ሆስፒታል ይወስዳሉ። ለምንድነው መሰለህ? ህመሙ በጣም ከፍተኛ ስለሆነ ጊዜ የሚሰጥም ስላልሆነ ወደ ሐኪም ቤት መሄዳቸው የማይቀር ነገር ነው። ነገር ግን ምን አለ፣ ህክምናውን በደንብ የማያደርጉበት ጊዜ ወይም ደግሞ ችግራቸው በደንብ ሳይታወቁ ወይ ማስታገሻ ይወስዱና እነሱ ደህና የሆኑ ይመስላቸውና ወደ ቤት ይመለሳሉ። ከዛ በኋላ ህመሙ ደግሞ ላይመጣም ይችላል፣ ደግሞ ሊመጣም ይችላል። ደግሞ ባልመጣበት ሁኔታ ህክምናውን ስላልጨረሱ ወይም ችግራቸውን ስላላወቁት ዝም ብለው ቤት ከኖሩ ኩላሊታቸው ትልቅ ችግር ገጥሞትም ሊመጡ ይችላሉ። ለምን ይመስላል? ኩላሊት ጠጠር ከሰራ በኋላ ጠጠሮቹ በቱቦ በሚወርዱበት ጊዜ ነው ብዙ ጊዜ ፔኖቹ ብዙዎቹ ፔኖች የሚፈጠሩት በዚያን ጊዜ በቱቦ ማለፍ ካካተው ጠጠሩ ምን ይሆናል? ኩላሊቱን ይጎደዋል ኩላሊቱ ሽንት ከሰራ በኋላ በማስተላለፊያ ቱቦ በሚልክበት ጊዜ ቱቦው ዝግ ስለሆነበት ለረጅም ጊዜ እንዲህ ሆኖ መቆየት አይችልም። ለምን? ሽንት ይሰራል፣ ዳይናሚክ ነው፣ ሁልጊዜ የሚሰራ የሚፈጠር በየደቂቃው በየሰከንዱ ያለ ነገር ነው። ሽንት ተሰርቶ ግን መውረድ ሲያከተው ወደኋላ በመመለስ ኩላሊቱን የመለጠትና ኩላሊት ውሃ ይዘዋል ሊባል ይችላል። እና እንዲህ በሚሆንበት ጊዜ ኩላሊቱ እየተነፋ ይሄድና እየሳሳ እየሳሳ ይሄድና ኩላሊቱ ምን ይሆናል እንደ ከረጢት ይሆናል። እንደ ማጠራቀሚያ ይሆናል። እንደዚህ ሁሉ ሆኖ ግን መጨረሻ ኩላሊታችሁ መውጣት አለበት ሊባሉ ይችላሉ። ስለዚህ ምንድን ነው የምንመክረው? የህመም ስሜት እንደመጣ ይታከማሉ። ከታከሙ በኋላ ግን የሚገባው ሐኪም ጋር ሂደው ትክክለኛ ያላቸው ችግር መታወቅ አለበት። የጠጠሩ መጠን መታወቅ አለበት። አሁን አንዳንዴ አይተ ከሆነ ውሃ ጠጡበት ብቻ ነው የሚባለው። እንደ ሕክምና ውሃ ጠጣበት የሚባለው ምን ሲሆን ነው? ውሃ ጠጣበት ሊባል የሚችለው ትንንሽ ጠጠሮች ከሆኑ እነሱም ከተረጋገጡ ትንንሽ መሆናቸው መረጋገጥ አለበት። ትንሽ ካልሆነ አይወጣም። ለምን ቶቦ ቀጭን ነዋ ቶቦ ትንሽ ነው። ለሁሉም ሰው ውሃ ጠጣ አትልም። ውሃ ጠጣ ለመከላከል ይሆናል። ውሃ ጠጣ ትንንሽ የሆኑ በጣም ትንንሽ ተጠሮች እንዲወጡ ያደርጋል። ትልቅ ተጠር ግን ውሃ ጠጣ አይባልም። ውሃ ጠጣ ብትለው የሚያግዘው ነገር አይደለም። አፋጣኝ ሕክምና ካገኙ በኋላ ወደ ዋና ሕክምና መግባት ያስፈልጋል። መልካም የአድማጮቻችንም ጥያቄዎች ብቻ ሳይሆን ሌሎች በዚህ ሰዓት የሚከታተሉ የኩላሊት ጠጠርን ምንነት፣ የህክምናውን ሁኔታ፣ ምልክቶቹን ተዛምደው የሚነሱ በርካታ ጉዳዮችን በዝርዝር አስረድተውናል። ዶክተር ሰይድ መሐመድ የኩላሊት ቀዶ ህክምና ስፔሻሊስት ወይም ልዩ ሐኪምና የህክምና መምህር፣ በሌላ መሰል ዝግጅት መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ርስትልኝ፣ አመሰግናለሁ። አመሰግናለሁ። አድማጮች፣ አሁን ሳምንታዊ ስፖርት በኬኔዲ አባተ ለአፍሪካ ታዳጊዎችና ወጣቶች አትሌቲክስ ሻምፒዮና ወደ ዛምቢያ ባመሩበት የመጀመሪያ ቀን ቀድሞ ሆቴል ባለመያዙ ማረፊያ ተው አስቸጋሪ ምሽትን ያሳለፉት ኢትዮጵያውያን አትሌቶች በውድድሩ ስኬትን በማስመዝገብ ላይ ናቸው። በመጀመሪያው የውድድሩ ቀን ቅዳሜ ዕለት በተካሄደው ከ20 ዓመት በታች ሴቶች 3000 ሜትር ኢትዮጵያውያን ከአንደኛ እስከ ሶስተኛ ያለውን ደረጃ በመያዝ አሸንፈዋል። አስማረቻን ላይ አንደኛ ሆና ወርቅ ያገኘች አትሌት ስትሆን፣ የኔዋ ንብረት በሁለተኝነት፣ የብር አይናዲስ መብራቱ ደግሞ በሶስተኝነት የነሐስ ሜዳሊያ ባለቤት ሆነዋል። ከ18 ዓመት በታች ሴቶች 1500 ሜትር ደግሞ አሰለፈች አማረ ሶስተኛ ወጥታለች። ትናንት በነበረው የሁለተኛ ቀን ውሎ ታች ሴቶች 1500 ሜትር ደግሞ አሰለፈች አማረ ሶስተኛ ወጥታለች። ሶስት ሜዳሊያዎች ኢትዮጵያ አግኝታለች። ውድድሩን በአንደኝነት ያሸነፈችው ውብርስት ታስቻለ ስትሆን ሳምራዊት ሙሉጌታ ሁለተኛ፣ ምጥን እውነቴ ደግሞ ሶስተኛ የወጡ አትሌቶች ናቸው። በተመሳሳይ ርቀት በወንዶች ምድብ ደግሞ አሸናፊ ኢማና ሁለተኛ ዘጠኝ ወጥቶ የብር ሜዳሊያ አግኝቷል። በ3000 ሜትር ሴቶች ከ18 ዓመት በታች ማርታ አለማየሁ ብር፣ በ2000 ሜትር ወንዶች መሰናክል ደግሞ ኦብሳ ፈይሳ ነሐስ በማሸነፍ የኢትዮጵያን የሜዳሊያ ቁጥር አስር አድርሰዋል። ውድድሩ በዛሬው ዕለት በሚካሄዱ የተለያዩ ርቀቶችም ቀጥሎ ይውላል። ማንቸስተር ሲቲ በስድስት የውድድር አመት አምስተኛ የፕሪምየር ሊግ ዋንጫውን ለማንሳት መሪነቱን ይዟል። ለረጅም ጊዜ ሊጉን ሲመራ የነበረውን አርሰናልን ካሸነፈ ከአራት ቀናት በኋላ ትናንት ፉላምን ሁለት ለአንድ በመርታት ማንቸስተር ሲቲ የደረጃ ሰንጠረዡ አናት ላይ ተቀምጧል። አርሰናልን በአንድ ነጥብ የበላይነት የሚመራው ሲቲ ገና አንድ ተስተካካይ ጨዋታ አለው። ከዌስትሃም ጋር ረቡዕ ዕለት የምናደርገውን ጨዋታ ማሸነፍ የዋንጫው ባለቤት መሆናችንን ይበልጥ እውን ያደርገዋል ብሏል። የሲቲው አሰልጣኝ ፔፕ ጋርዲዮላ ትናንት በሰጠው አስተያየት ሲቲ ከፕሪምየር ሊጉ ባለፈ የሻምፒዮንስ ሊግና የኤፍኤ ካፕም ተፋላሚ ነው። ለፕሪምየር ሊግ ብቻ ሲወዳደር የነበረው አርሰናል ሊጉን የማሸነፍ እድሉ የራሱን ጨዋታዎች ከማሸነፍ ባለፈ በሲቲ ውጤትም ላይ የሚመሰረት ነው። በቀጣዩ የውድድር አመት በአውሮፓ ውድድሮች ላይ ለመሳተፍ የሚደረገው ትንቅንቅም አጓጊ ሆኖ የቀጠለ ሲሆን በድራማዊ ክስተቶች በታጀበው ጨዋታ ቶተናምን አራት ለሶስት ያሸነፈው ሊቨርፑል ደረጃውን ወደ አምስተኝነት ከፍ ሲያደርግ ቶተናም ደግሞ ወደ ስድስት ዝቅ ብሏል። ሶስተኛና አራተኛ ደረጃ ላይ የሚገኙት ኒውካስልና ማንቸስተር ዩናይትድም ተጋጣሚዎቻቸውን ረድተዋል። ሁለቱ ቡድኖች ሲቲንና አርሰናልን በመከተል የሻምፒየንስ ሊግ ተሳታፊነት ቦታን የማግኘት እድላቸው ሰፊ ነው። ከአምስት እስከ ሰባት ያለውን ደረጃ ይዘው የሚያጠናቅቁ ክለቦች ደግሞ በዩሮፓ ሊግና ኮንፈረንስ ሊግ ይሳተፋሉ። ወራጅ ቀጠና ላይ የሚገኙት ሌስተር ሲቲና ኤቨርተን ዛሬ የሚያደርጉት ጨዋታ ይጠበቃል። የውድድር አመቱን በትልቅ ግብ የጀመሩት ሁለቱም ቡድኖች መጨረሻቸው በሊጉ ለመቆየት መጣጣር ሆኗል። ወደ ሻምፒዮንሺፑ መውረድ ለሁለቱም ጉዳት ያለው ቢሆንም ባለፉት አምስት አመታት 430 ሚሊዮን ፓውንድ ኪሰራ ላስመዘገበው ኤቨርተን ደግሞ ይበልጥ የሚጎዳ ነው። ኤቨርተን ባለፈው አመትም ከፕሪምየር ሊጉ ሳይወርድ የተረፈው በብዙ ፈተና ነው። የክለቡ ደጋፊዎችም ከወዲሁ ከአመራሮቹ ጋር መጋጨትና ተቃውሞ ማሰማት ጀምረዋል። የ2027 የአፍሪካ ዋንጫን ለማዘጋጀት በስድስት ሀገራት አራት ጥያቄዎች ቀርበዋል። ለአህጉሪቱ ትልቅ የእግር ኳስ ውድድር አዘጋጅነት ኬንያ፣ ታንዛኒያ ና ዩጋንዳን ያካተተው የምስራቅ አፍሪካ ጥምረት ከአልጄሪያ፣ ቦትስዋና ና ግብጽ ጋር እየተፎካከረ ነው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ሐሙስ እለት እንደ ገለጸው የ2027ቱን ውድድር ለማዘጋጀት አራት ተጫራቾችና ስድስት ሀገራት ይወዳደራሉ። አልጄሪያ፣ ቦትስዋና ና ግብጽ ራሳቸውን ችለው በተናጥል ነው ጥያቄ ያቀረቡት። ተጫራቾቹ እስከ ግንቦት መጨረሻ ድረስ የመወዳደሪያ ሰነዳቸውን በይፋ ማቅረብ የሚጠበቅባቸው ሲሆን ውድድሩን የማስተናገድ አቅማቸውን ለማጣራት ሰኔና ሐምሌ ላይ የካፍ ተወካዮች በተጫራቾቹ ሀገራት ጉብኝት ያደርጋሉ ተብሏል። ኬኔዲ ባተን ለሳምንታዊ ስፖርት ዝግጅቱ አመሰግናለሁ። ክቡራትና ክቡራን፣ አድማይ ተመልካቾቻችን ለሰኞ ምሽት ያዝነውንም በዚሁ አበቃን። ከባልደረቦቻችን ጋር በዚሁ ተሰናበትን። ያስተናገድኳችሁ አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩት ጋር በዚሁ ተሰናበትን። ሰላም ጤናደሩ